and heaven አባሳላንጋ ነው ያሸረሸረ ጅ ሲዳሞ የሲዳሞ ቆንጆና ድምፃዊው ራሱ ዛሬ ሊቀላቀሉን ነው። አድማጮች የሚያገኙት ይመስልና ስንት ጊዜ በኋላ ስሙን መናገር አያስፈልግም፣ የሲዳሞ ቆንጆ ስንለው ይላሉ። የውይይታችን ትኩረት የኢትዮጵያን የሙዚቃ ታሪክ በአቀንቃኞቹ ምስል የሚቃኝ አዲስ የፎቶ መጽሐፍ ነው። የወርቃማው ዘመን ትዝታዎች የመጽሐፉ ርዕስ። ተወያዮቹ የመጽሐፉ አዘጋጅ አቶ አብርሃም ብዝነህ፣ አርቲስት ታማኝ በየንና ቀደም ብለን በሲዳሙ ቆንጆ ያስተዋወቅ ነው አንጋፋው ድምፃዊ መልካሙ ተበጀ ናቸው። ውይይታችንን ልንጀምር ነው። አብርሃም፣ የመጽሐፉ አዘጋጅ አንተነህ፣ የወርቃማው ዘመን ትዝታዎች ይላል መጽሐፍ የኢትዮጵያን የሙዚቃ ታሪክ ምናልባትም የቀደሙትን ስማቸውን በቀር ገጻቸውን ማናውቀው አንዳንዶቹ ስማቸውን የማናውቃቸውን ጭምር ያካተተ የኢትዮጵያ ሙዚቃ ታሪክ በፎቶግራፍ የሚተርክ የፎቶ መጽሐፍ ነው ያዘጋጀኸው። እንደ ከርዕሱ አንድ ነጥባ አሲዘንና ዝርዝሩ ንግባ። ለምን የወርቃማው ዘመን ትዝታዎች አልከው? የቱ ዘመን ነው ያ ዘመን? ስ ላንተ የወርቃማ ዘመን ትዝታዎች ያልኩት በዛ ዘመን የነበሩ አብዛኞቹ አርቲስቶች በሙያው ከመጠቀም ይልቅ ህይወታቸው ሞር ለዛ ለሙያው አሳልፈው የሰጡ ናቸው። ሙያውን ያሳደጉ ሰዎች ናቸው። በዚህ ጉዳይ ብቻ ነው ወርቃማ ላይ ወደኋላ በጣም በርካታ አመት ይሄዳል። ለግል ጥቅማቸው ሳይሆን ለሙያው ሲሉ ራሳቸውን የሰው መሆናቸው ነው። እንዲህ የጎላ ድርሻቸውን ለማሳየት ስትል የተጠቀምክበት ከዚህ ዘመን እስከዚህ ዘመን የሚለውን ለማሳየት አይደለም። በኢትዮጵያ ሙዚቃ ታሪክ ትክክል። ዘመንን ያው ዘመን የሚያደርገው ሰው ነው። በዛ ዘመን ባረጉት ጉዳይ ብቻ ነው አዲስ ይሄ መጽሐፍ መቼም አብርሃም በአንድ ሰው መሰራቱ ራሱ የሚያስገርም ነው። ትልቅ ስራ ነው። ማንም አይሰራው ነው፣ አንተ የሰራኸው ነገር ግን አንዳንድ ምናልባት ስትሰራው አብሮት እዛ ላለህም ወይም ሊሆን ይችላልና እንደ ዓመተ ምሕረት ቢኖር የሚሉ ሰዎች አሉ። ከሌ ብለህ ከዚህ ዓመተ ምሕረት እስከዚህ ቢባል ለሰው ስዕል ይሰጣል። ትንሽ የበለጠ እንጂ እንከናለሁ ከሚል አንጻር አይደለም። ትክክል ነው ግን

እኔ በአጠቃላይ የማየው ምንድን ነው፣ አንድ ነገር ከአንድ ነገር ላይ ሲጀመር የጎደለውን ሁለተኛው ሲሰራው ሊያሟላው ይችላል። ለምሳሌ የእንትና ዘፈን ሲባል እንትና ጋር ታገኘው ይሆናል። በስንት ዓመት የለንም እና ምንም መነሻ ስለሌለን አሁን ይህን አንድ ሰው ሲያደርገው በሱ ህልም፣ በሱ እይታ ለብዙ ሰው ወይም ለአንድ ሀገር የሚሆን ነገር ነው እና ብዙ ቀዳዳ ልናይ እንችላለን ግን ቢያንስ መነሻ ሆኖናል። ሌላ መስራት ብትፈልግ ይሄንኑ መድገም እንኳን ብፈልግ የዚህን ሰው የህይወት ታሪክ መቼ እንደጀመረ የት እንደሰራ እያገናዘው መሄጃ መንገዱን አመሻሽቶልኛል። የሚያስገድ ይመስለኛል። ለአንጋፋ ድምፃዊ መካከላችን አለ፣ መልካሙ ተበጀ። ያንተም ታሪክ ጭምር ነው የሚወራው። የሙዚቃ ታሪክ ነው መጽሐፉ። በመጽሐፉ የተሰማህን ስሜት እናስቀድምና የትኞቹ ስራዎች ጎልተው ታይተውኋል? ምን አይነት ስራ ተሰርቷል፣ ፎቶግራፍ ይናገራል። ለምሳሌ ያህል አሁን ፈረደ ጎላን ሳይ ፈረደ ጎላ ዜማቸውን እኔ ራሴ ባስብ አሁን አላገኝ። እነኚህ በአጠቃላይ በዚህ በወርቃማው ዘመን ያሉ እንግዲህ፣ ወርቃማው ዘመን ቅድም እሱም እንደተነተነው የጊዜውም ጥሩነት ሁሉ ነገር ተመቻችቶ የኖረበት ዘመን ማለት ነው። ያንን ነገር ነው ብዙ የሚገልጽ የሚመስለኝ እኔ ለትውልድ በማስተላለፍ በኩል ከፍተኛ ነገር ነው የተሰራው ብዬ የማም ነው ለእኔ ለራሴ። አሁን እያገላበስኩ ማያቸው ሰዎች አሉ። ወደኋላ ተመልሼ እራሴን እመለከታለሁ። የነበረኝን የልጅነት ትዕይንት ሁሉ ነገር አስብበታለሁ። ፎቶግራፉን ስመለከታ የሌሎቹንም ሰዎች ሳይ እንደዛው ነው፣ እንደዛ ነው ደግሞ አንድ ላይ ተቀላቅሎ እነኝህ ሁሉ ሰዎች በኢትዮጵያ የነበሩ ድምፃውያን በኦሮምኛም፣ በጉራግኛም፣ በትግርኛም፣ በአማርኛም የመሳሰለ ነገር ታዋቂ የነበሩ ሰዎች አንድ ላይ ኢትዮጵያ የሙዚቃ ጓዶች ብሔራዊ እንደዛ አይነት ቀርበው ስታይ በጣም ደስ የሚያሰኝ ነው። የማታውቀው አርቲስት አለ በዚህ ውስጥ የተመለከተ። አሁን ለምሳሌ ፈረደ ጎላን አላቃቸው። ታገኘው ሀይሌን አውቃለሁ ለምሳሌ ነፍናፌ ስትባል በድምጽ ነው እንጂ አላየኋትም፣ አላየኋትም አሰፋ ባተ ልጅ ነበር እሱ ሲሞት ግን፣ ዘፈኑ የማትበላ ወፍ አብሮኝ ነው ያለው። በመኖርማ ቢሆን ያስታውሳል። እኔ አሁን ጃንሆይን አይቻቸው ከቪዲዮ ውጭ ለምንድን ነው? ከልጅነት ጀምሮ ገና አሁን በክርስትና ስትነሳ፣ የልጅነት የክርስትና ፎቶ አለ። ከፍ ስትል ስድስት ያክፍል ምን ያን የምንወደው ለምንድን ነው? ያን ዘመናችንን ስለሚያሳየን ነው። የዚህ መጽሐፍ ትልቁ ጉልበቱ ትናንትን ማየት እንችላለን፣ ከማናቃቸው ጋር እንተዋወቃለን ጉድለት ጉድለት ይኖራል። ከዚህ በኋላ ያሉት የመሟላት እድል አላቸው። እስቲ እንግዶቻችን አንድ አፍታ እናንተን ገታ አድርገን በስልክ የያዝናቸው እንግዳሉ መስመር ላይ አንጋፋው አርቲስት ቀለመ ወርቅ። ባለፈው ሳምንት ረቡዕ ምሽት አብርሃም ብዙ ነህ ያዘጋጀው የድሮ ድምፃውያን እና ሙዚቀኞች ስዕላዊ መጽሐፍ ጥሩ ዝግጅት እንደነበረ በወቅቱ እዛ ቦታ ተገኝተህ አይተኸዋል፣ አድናቆትህንም ገልጠሃል። አብርሃምን ባጭሩ በዕለቱ አቅርበነዋል። በስፋት አሁን ደግሞ ከእናንተ ጋር ሆኖ እሱም ይሄንን ስላይ መጽሐፍ ለምን እንዳዘጋጀ ምሽቱን አሉ ለአንተም ነበርክና፣ እስቲ እንዴት ነው እንዴት አገኘኸው? በአጠቃላይ እንደጠቅለል ካለ ጥያቄን ጀምርና ዝርዝር ነገር ካስፈለገ እንመለሳለን። በአጠቃላይ እንግዲህ ይህንን አስተሳሰብ እንዴት አድርገው እንደቃኘው አቶ አብርሃም በጣም አስደንቆኛል፣ አስገርሞኛል። ምክንያቱም እስከ ዛሬ እርግጥ የዚህ የኪነ ጥበብ ሰዎችን በመጽሔት የተመሳሰሉት ነገሮች አልፎ አልፎ አንዳንድ ታሪክ ይወጣል ይሄኛው ግን እንዲያውም ለምሳሌ እኔ ሀገር ፍቅር ከመግባት በፊት የነበሩ ሰዎች እነ ፈረደ ጎላ እኔ አላቃቸውም፣ በድምፃቸው በስራቸው ነበር። እነሱን ሁሉ አቅርቦ በሚዳሰስ መንገድ በአይን በሚታይ በሚዳሰስ ይህን ሁሉ ድካም እና ጥረት አድርጎ ትናንቶቹም የዛሬዎቹም ባለሙያዎቹ ደግሞ እንግዲህ ሁሉም የተለያየ ነው። ደራሲው አለ፣ ቀማሪው አለ፣ ዘማሪው አለ። ሁሉንም በየፈርጁ አቅርቦ እንደዚህ ስላስቃኘን ይሄ እንግዲህ በሀገራችን እኔ እስካሁን ድረስ ተሳስቼ ሊሆን ይቻላል ወይ አላየሁት ሊሆን ይችላል ግን ይሄ ግንባር ቀደም ወይም ፋናዋጂ ስራ ነው። ይሄ አንዳንድ ድክመቶች ካሉ እነሱን አርሙ፣ የበለጠ መሻሻል የበለጠ መስራት የሚቻልበት መንገድ በሩን ከፍቶልናል። ስለዚህ እኔ አብርሃምን በሁለት መንገድ አድንቀዋለሁ። አንደኛ ገና እሱ ሳይወለድ ጀምሮ ያሉትን ሰዎች ታሪክ ፈልፍሎ ማውጣቱ፣ ሁለተኛ ደግሞ ገሌ ከገሌ ሳይል ዘመናዊውን ባህሉን ከአንድ ላይ አጣምሮ ውህደት ፈጥሮ በማቅረቡ ድካሙ ይሰማኛል። መጽሄት አዘጋጅ ነበር። ሀገር ፍቅር በነበርኩበት ጊዜ አንድ ፎቶ ለማግኘት አምስት ስድስት ጊዜ ያን ከግለሰቦች ለመውሰድ ና ይህን ሁሉ ፎቶግራፍ አሰባስቦ እንደዚህ አድርጎ ስላቀረበለት በጣም ነው የማደንቀው፣ የማመሰግነው እና ውለታውን ለመክፈል በምን እንደምንችል ባላቅም የሱ ውለታ ያለብን ይመስለኛል። በጣም ትልቅ ስራ ነው የሰራ። በእኔ በኩል አድናቆቴ የቄ የላቀ ነው። እናመሰግናለን። እንግዲህ አርቲስት ቀለማወርቅ ሌሎችም እንግዶች ስላሉ ወደ እነሱ እንሄዳለን። ምናልባት በአካል ስትገናኙ አንዳንዱን ነገር ለአብርሃም ትገልጥለታለህ። በእኛ በኩል እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እናንተም በእውነት እግዚአብሔር ባርካችሁ ከእሱ ቀጥሎ እኮ የምታስተዋወቁ እናንተ ናቸው። እኛ ማስራችን ነው። እንግዲህ አሁን እንግዲህ ወደ ስቱዲዮ ተመልሰናል። አሉላ ስለ ትዕግስታችሁ እናመሰግናለን። ቅድም ሲል አሉላ መግቢያው ላይ እንደገለጠው እናንተ እጃችሁ አለበት እዚህ ላይ ታማኝም መልካሙም። ማን ምን አደረገልህ? ከአንተ ልጀምር እስኪ አብርሃም። ታማኝ ምን አደረገልህ? መልካሙ ምን አደረገልህ? ሰርቶ ከጨረሰ በኋላ ነው የሚያሳየን የነበረው። አብርሃም ግን እንዲመለስ እድል ስቶት፣ እንግዲህ ከመጀመሪያው ጀምሮ ይህን ስራ ፎቶቹን የምችለውን ያህል ካሰባሰብኩ በኋላ ስራውን ሲጀምር አንዳንድ ፎቶዎችም አላገኛቸው አሉ። በታማኝ በኩል ያገኘኋቸው የተወሰኑ አሉ። ከዛ ውጭ መር ባጭር ሚሆም በታሪካቸውና በቅደም ተከተሉ ላይ ሁለቱም የሚቻላቸውን ያህል ረድተውኛል። ከኔ በልጥ እነሱ እዛ ሙያ ውስጥ ስለነበሩ ስፔሻሊ ቅደም ተከትሎ ላይ ትልቅ እርዳታ ነው ያደረጉ። ማደራጀቱ ሙያዊ ይገዛቸው አልተለየኛል የምትለው ዝግጅቱ ላይ ስለነበራችሁ እኔም ስለሱ ማለት የፈለኩትን ሰምታችኋል እሱ የሚያውቀው ነገር የለም። እኔ ስላልኩት ነገር እኔ እሱን ያየሁበትን አቅጣጫ ነው ያሳየውት ከልጅነት ጀምሮ ለሙዚቃ ያለውን ፍቅር ነው። አሜሪካ የመጀመሪያውን ሙዚቃ ቤት ከፍቶ ለእናንተም፣ አንዳንድ ጊዜ ሙዚቃ በሚያስፈልጋችሁ ጊዜ እንደሚሰጣቸው ሬዲዮ ላይ ስትናገሩ ሰማ ነበር። የተባበረን፣ ስለዚህ ያን አድርጓል። አሁን ከዛ እንኳን ሲወጣ ከሙዚቃ መለየት አልቻለም። ይሄንን ሲያደርግ አብሮት የሚኖር ነገር ለሙዚቃ ያለውን ፍቅር ስላየው ነው። እና እኔ ምንም ያደረኩት የለ ያደረኩት ስለ እሱ ያለኝን እይታ ነው ያካፈልኩት። አርቲስቶቻችን አንድ አልበም ሰርተው ለህዝብ ለማቅረብ ያለባቸውን ችግር ታያላችሁ። እስከ ሰባት ዓመት እየወሰደባቸው የአንድን ሙዚቃ ታሪክ እንዲህ ለማድረግ በግሉ መነሳቱ አንድ ኢንስቲትዩት እንደ ዩኒቨርሲቲ ማድረግ የሚገባውን ስላረገ ከዚህ በላይ ይገባዋል ብዬ ነው ጥያቄው መነሳቱ ረድቶናል። እንግዲህ ይህንንም እንድትነግረን ለሌሎቻችን በመድረክ እዛ ለተገኘ ያካፈል ከሆን ለአድማጮቻችንም በሰፊው በምስልም ለሚመለከቱት እንድታጋራድል ሰጥቷል። ጥያቄ ላስከትል ታ እንደው መልካሙ እዚህ ላይ አልተናገረም ላሉላ ምንድን ነው ያደረከው? እሱ ትንሽ ጠቀስ አድርጓል። ቅደም ተከተሉን አሬንጅመንቱን በመስራት ረድተውኛል ብሏል። ከዛ ውጭ የሆነ ነገር የለም። ለምሳሌ አንዳንድ ቦታ ላይ አንዳንድ ሰዎች ማን ነው ይሄ ሲለኝ ያንን ሰው የስለማቅ ያንን ሰው ትክክለኛ ስሙን ነግረዋል። ታረጋግጥለታል እዚህ ኦርኬስትራ ውስጥ ይሰራ እንደነበረ የተወሰነ ጊዜ ነው። ትንሽ ነው። ይሄን ያህል ብዙ የሚባል ነገር አይልም። በቃ አጠቃላይ ስራውን በሙሉ የጨረሰው እሱ ነው ሰርቶ ታማኝ። ወደ ጀመርኩት ጥያቄ ሊወሰድ ቅድም የዘመንን ጉዳይ ስናነሳ በተለይ በሙዚቃ ውስጥ ትልቅ ቦታ ስለሚወስደን ሌላ ትልቅ ርዕሰ ጉዳይ በዚህም ሀገር አለ። በኢትዮጵያም የሙዚቃ ታሪክ ውስጥ ደግሞ ለየት ያሉ ስራዎች የተሰሩበትን ዘመን በዛ የማካተትና የመመልከት ሁኔታ ስላለ የወርቃማው ዘመን ትዝታዎች ስትል ቀድሞ ዘመን ነው የሚታየው ጊዜ ነው የሚታየው እና ከእስከ ብለህ እንድታስብ ያደርጋል። ታሪክ እንደመሆኑ አብርሃም እጁ የገቡለትን የቀደሙ ምናልባትም በስምም በስዕልም የማናውቃቸውን ሁሉ አካቷል። ለአንተ ግን በመጽሐፉ ርዕስ ተንደርድረህ የወርቃማው ዘመን ያንተን ስዕል ሰጠን። እግረ መንገድህን ደግሞ በኢትዮጵያ ሙዚቃ ታሪክ ታላላቅ ስራዎች የተሰሩበት የምትለውን። ከሁሉ ነገር በፊት የዚህ የሙዚቃ ስራ በኢትዮጵያ ውስጥ ሲጀምር ጋብቻ ከልክል ሙያ ነው። በሙዚቃ ውስጥ መሳተፍ በህብረተሰቡ መገለል ነው። ያንን ግንብ ሰብሮ መውጣት ቀላል ነገር አይደለም። በሁለተኛ ደረጃ ህዝቡ ሙዚቃውን እያጣጣመ መጥቶ ሙዚቃ ለመመልከት ወደ አዳራሽ ሲገባ ከአለባበስ ጀምሮ ለጥበቡ የሚሰጠው ክብር ባለሙያው ለዛ ሙዚቃ በሚሰጠው ክብር ራሱን ቀድሞ በማዘጋጀት ለምሳሌ ለዘመን መለወጫ በዓል ሲዘጋጁ እስከ ዘጠኝ ወር ድረስ ነው አንድ ዜማና ግጥም የሚጠናው እና ሁሉ ሰው በዛ ስራ የተሟላ ሆኖ እንዲቀርብ። ዘጠኝ ወር አንድ ዜማና ግጥም ማጥናት ምን ማለት? በሌላ በኩል ደግሞ አሁን ካለው ዘመን ጋር እንደው በትንሹ አስተያየት ዘመን፣ ቴክኖሎጂ ምን መጥቷል? ሀያ የኦርኬስትራ አባሎች አንድ ድምፃዊ ይህን የሚያጅበው ሌላ አንድ ሀያ የመድረክ ተንቀሳቃሾች በአንድ ላይ የስልሳ የአምሳ ሰው አእምሮ እንደ አንድ ሰው የሚንቀሳቀስበት ዘመን ነበረ። ሀያ ሙዚቀኛ እንደ አንድ ሰው ሳይሳሳት ለመሄድ የሚጠርበት ዘመን ነበረ። አሁን የሀያ ሰዎችን አንድ ኪቦርድ ተቆጣጥሮ አንድ ሰው ብቻ የአንድ ሰው እይታ፣ የአንድ ሰው ቅንብር መጥቶ እንግዲህ ከዘመን ጋር ልናየው እንችላል። በዛ ዘመን ወርቃማ የሚያሰኘው ብዙ ሆኖ እንደ አንድ መስራት፣ በዚህ ላይ የጥበብ ዲሲፕሊኑ ጠዋት ሁለት ሰዓት መግባት ካለብህ ገብተህ እስከ 11 ሰዓት ሰርተህ አጥንተህ፣ ያ ተገምግሞ ምን ተብሎ ግጥሙ ከዜማው መሄዱ አንደኛው ክፍል ከአንዱ ጋር ፉክክሩ ያ ሆኖ ለህዝብ ሲሰጥ የነበረው ዘመን የመሻገራቸው ምክንያቶች ሁሉ ወርቃማ ያሰኛቸዋል እና ብዙ ልንሄድበት እንችላል ረንገው ካመጣችሁት ብዙ ልንሄድበት እንችላለን። መልካሙ አዎ ይኸው ነው አየህ። እንዳውም እንደሚመስለኝ በመጀመሪያ ደረጃ የነበሩት የሀገር ፍቅር ቲያትር የባህል ተጫዋቾች፣ በኋላ እንደገና የተጀመረው በማዘጋጃ ቤት ሙዚቀኞች ነው። ከዛ ቀጥሎ ደግሞ ክቡር ዘበኛ እያለ ምድር ጦር፣ ከዛ ከፍ እያለ ቀዳማዊ ኃይለ ሥላሴ ትያትር በዘመናዊ መንገድ በባህላዊ መንገድ በአንድነት ተደራጅቶ ይሰራና ይተላለፍ የነበረበት ጊዜ፣ ያ ጊዜ ራሱ ጳጉሜ አምስትን ወይንም መስከረም አንድ ቀንን በሬዲዮ ለማዳመጥ ድሮ ላይቭ ነበር የሚተላለፍ ሬዲዮ ታውቃለህ። እኔ ራሴ በቴሌቪዥን ላይቭ አስተላልፌአለሁ፣ በ59 ዓመተ ምህረት የኔን መልክ አላየውም ሰርቼ ከገባ በኋላ ትናንት ጥሩ ነበር ይሉኛል። እንደዚህ ያስተላለፍንበት ጊዜ ነው፣ ያ ዘመን ነው እንግዲህ። ስህተት ቢኖር ምን ቢኖር ምን ያህል ነው ዛን ጊዜ የሚፈጠረው ነገር። ቀጥታ በቴሌቪዥን ላይቭ ነበር የምናስተላልፍ እና ያ ሁሉ ሆኖ ግን ፍቅር ነበረው። ሰው ለሙዚቃ ፍቅር ነበረው ሰውም ፍቅር ነው ጠቅላላውን እንግዲህ መቼም ያለፈውን ሁል ጊዜ እንወደዋለን እንደሚመስለኝ እኔ አባቶችም የራሳቸውን ያለፈ ጊዜ ነው የሚወዱት ከእኛ ጊዜ የበለጠ እና እነኚህን ሁለት ወይንም ሶስት ትውልድ ያካተተው ነገር በእውነቱ እኔ ወርቃማውም ያንሰዋል። አድማጮች በወርቃማው ዘመን ትዝታዎች የፎቶ መጽሐፍ መነሻነት በስልክ የያዝናቸውን አንጋፋውን አርቲስት ቀለም ወርቅ ደበበን ጨምሮ ከዚህ ከስቱዲዮ ከሶስቱ እንግዶቻችን አዘጋጁ አቶ አብርሃም ብዙነህ፣ አርቲስት ታማኝ በየነና አንጋፋው ድምፃዊ መልካሙ ተበጀ ጋር የጀመርነው ወግ አልተቋጨም። ለቀሪ ወግ እንመለሳለን።